የአሸናፊው ክርስቲያን ኑሮ ምዕራፍ 12 የማያቋርጥ ድል። ኢያሱ ምዕራፍ አስር ቁጥር 25 እንዲህም ሆነ የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን እንደያዘ ፈጽሞም እንዳጠፋት በያርኮና በንጉሷ የሚያደረገውን እንዲሁ በጋይና በንጉሷ እንዳደረገ የገባውንም ሰዎች ከእስራኤል ጋር ሰላም እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባውን ከመንግስታት ከተሞች እንደ አንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎችም ሁሉ አያላን ስለነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉሥ አዶኒጼዴቅ ወደ ኬብሮን ንጉሥ ወደ ሆ ሆሃም ወደ የርሙት ንጉሥም ወደ ጲርዓም፣ ወደ ላኪሶ ንጉሥም ወደ ያፊአ፣ ወደ አዶላም ንጉሥም ወደ ዳቤር ልኮ ወደ ኔውጡ ከኢያሱና ከእስራኤልም ልጆች ጋር ሰላም አድርገዋልና ገባውንን ለመምታት አግዙኝ አለ። አምስቱም የአሞራውያን ነገስታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የላኪሶ ንጉሥ የአዶላም ንጉሥ ከሰራዊቶቻቸው ጋር ተሰባስበው ወጡ። ከገባዖንም ጋር ሊጋጠሙ ከበቧት። የገባዖንም ሰዎች ኢያሱ ወደ ሰፈረበት ወደ ገልገላ ልከው ባሪያዎችን ለመርዳት እጅህን አትመልስ፣ በተራራማው አገር የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበዋልና፣ ፈጥነ ወደ እኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱ ጋር የነበሩ ሰልፈኞች ሁሉ ጽኑዓን ኃያላንም ሁሉ ከገልገላ ወጡ። እግዚአብሔርም ኢያሱን በእጅ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነሱም አንድ ሰው የሚቋቋሚ የለም አለው። ኢያሱም ከገልገላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው፣ በገባዖንም ታላቅ መምታት መታቸው። በቤትሆርንም አቀበት መንገድ አሳደዳቸው፣ እስከ አዜቃና እስከ ማቄዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤትርሆን ቁልቁለቱ ሲወርዱ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ ሞቱት በለጡ። እግዚአብሔርም በእስራኤል ልጆች እጅ አሞራውያን አሳልፎ በሰጠቀን ቀን ኢያሱ እግዚአብሔርን ተናገረ፣ በእስራኤልም ፊት እንዲህ አለ፦ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ። ሕዝቡም ጠላቶቻቸውን እስኪ በቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምኔ? ፀሐይም በሰማይ መካከል ዘገየ አንድ ቀንም ሙሉ ያህል ለመግባት አልቸኮለም። እግዚአብሔር ለእስራኤል ይዋጋ ነበረና፣ እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ኢያሱ ከሱ ጋር እስራኤል ሁሉ ወደ ሰፈራቸው ወደ ገልገላ ተመለሱ። እነዚህም አምስት ነገሥታት ሸሽተው በመቄዳ ዋሻ ተሸሸጉ። ለኢያሱም አምስት ነገሥታት በማቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ፦ ወደ ዋሻው አፍ ተላላቅ ድንጋይ አንከባላችሁ፣ ይጠብቋቸው ጠብቋቸው ዘንድ ሰዎችን በዚያ አኖሩ። እናንተ ግን አትዘግዩ፣ ጠላቶቻችሁንም አባሯቸው፣ በኋላም ያሉትን ግደሉ። አምላካችሁ እግዚአብሔር በእጃቸው አሳልፎ ሰጥቷቸዋልና ወደ ከተሞቻቸው እንዳይገቡ ከልክሏቸው አለ። እስኪጠፉም ድረስ እያሱና የእስራኤል ልጆች በታላቅ መምታት መብቷቸው፣ መምታታቸውን በፈጸሙ ጊዜ ከእነርሱም ያላመለጡት ወደ ተመሸገ ከተማ ገቡ። በገቡ ጊዜ ሕዝቡ ሁሉ እያሱ ወደ ሰፈረበት ወደ ማቄዳ በደህና ተመለሱ። በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። እያሱም የዋሻውን አፍ ክፈቱ፣ እነዚህንም አምስት ነገሥታት ከዋሻ ወደ እኔ አምጧቸው አለ። እንዲህም አደረጉ። አምስቱም ነገሥታት የኢየሩሳሌም ንጉሥ፣ የኬብሮንም ንጉሥ፣ የያርሙትንም ንጉሥ፣ የላኪሶንም ንጉሥ፣ የአዶላምንም ንጉሥ ከዋሻ ወደ እርሱ አመጧቸው። እነዚህንም ነገሥታት ወደ ኢያሱ ባመጧቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን የሰልፈኞች አለቆች ቅረቡ፣ በእነዚህም ነገሥታት አንገት ላይ እግራችሁን አኑሩ አላቸው። ሕዝቡም በአንገታቸው ለእግራቸውን አኖረ። ኢያሱም እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ከዚህም በኋላ መተው ገደሏቸው፣ በአምስቱም ዛፎች ለሰቀሏቸው። እስከ ማታም ድረስ በዛፎች ላይ ተሰቅለው ቆዩ። ኢያሱ አንድ አንድ እስከ 26 እውነትን አዝሎ ሳለ ውሸት የመሰለ እንግዳ ነገር ቢሆንም የተሟላ ርስት በረከት ያለው መንፈሳዊ ኑሮ የከባድ ውጊያ ጦር ሜዳ መሆኑ ዘላለማዊ እውነት ነው። መጀመሪያ ውጊያና ማሸነፍን መማር አለብን። በኋላም ከሙታን በተነሳው ጌታ ርስታችንን መካፈልና መውረስ እንማራለን። ወደ ምድረ ከነአን መግባት ወደ ምድረ በረከት ከመግባት ጋር በማስተባበር ተምረናል። አገሪቱም የተሸነፈችው ሶስት መልክ ባላቸው ዘመቻዎች መሆኑን አስገነዘብኳችሁ። መጀመሪያ ኢያሱና ሰራዊቱ የተቃዋሚዎቹን የጦር ኃይል በሁለት በመክፈል ያደከመዋቸውን የግንባር ዘመቻ ነበር። ሁለተኛው በደቡብ በኩል የነበረውን የጠላት ጦር ያሸነፈበት የደቡብ ዘመቻ ነው። ሦስተኛው ዓላማውና ጦርነቱ ሁሉ ፍጻሜ ያገኘበት ወደ ሰሜን የተደረገው ዘመቻ ነው። ይህ ሁሉ በጥሩ ዕቅድና የጦር ስልት የተወጠነ መሆኑን አስተውል። ሰይጣን እግዚአብሔርን ልጆች የሚዋጋበት የማጥቂያ ዘዴዎች በጥንቃቄና በታላቅ ጥበብ የተወጠኑ ናቸው። ለዚህም አይነተኛው ምሳሌ በምድረ በዳ በጌታችን ላይ ያደረገው የማወናበድ ተንኮል ነው። ሰይጣንን የምንቃወምበት የራሳችን የጦር ስልት በጥበብና በማስተዋል የታቀደ አይደለም። የምንጠቀምባቸው መሳሪያዎቻችንም ማመንታት፣ ማወላወልና ግልፍተኛነት ናቸው። እነዚህም በማሸነፋችንና በታላቅ ጸጸት ተውጠው ያልቃሉ። በመካከለኛው ማለት በግንባራዊው ዘመቻ ጊዜ ከባዶዎቹ ውጊያዎች በያር ከባዶቹ ውጊያዎች በኢያሪኮና በጋይ ነበሩ። በደቡብ ጊዜ ገባዖንና ቤት ሆርን ነበሩ፣ ኢያሱ ምዕራፍ 10። በሰሜናዊው ዘመቻ ጊዜ በማራን ውሃዎች ነበሩ፣ ኢያሱ ምዕራፍ 11። ምናልባት ሌሎች ብዙዎች ውጊያዎችም ሳይደረጉ አይልቀሩም። የጠቀስኳቸው ግን የሦስቱ ዘመቻዎች ፍሬ ነገር ናቸው። በክርስቲያን ኑሮ ውስጥ በአንድ ትልቅ መሸነፍ ለሁል ጊዜ ድል መሆንን የሚገልጽ እንዳልነበረ አስታውቄያለሁ። ነገር ግን አጠራጣሪ አጠራጣሪና አደገኛ በሆኑ ጠባብ ስፍራዎችና ጊዜዎች የምናደርገውና የምንወስደው እርምጃ ለኑሯችን ሰፊ ሰፊና ከባድ በሆኑ ሁኔታዎች ለምን ፈጽመው ሁሉ ማረጋገጫ ነው። ኢያሱ በመካከለኛ ከነዓን ያደረገውን የመጀመሪያውን ዘመቻ አየን። ብዙ ጠቃሚ ትምህርቶችን እንደ ተማርን አምናለሁ። ይኸውም አለመታዘዝና በጸሎት መታከት የማይቀር መሸነፍን እንደሚያመጡ ነው። መታዘዝ፣ ትጋትና በጌታ ኢየሱስ መደገፍ የድል ዋስትና ናቸው። የተወደድክ ወጣቱ ክርስቲያን ሆይ፣ ለወደፊቱ ሕይወትህ አይነተኛ መሳሪያ የሚሆኑትን እነዚህን ትምህርቶች ከመጀመሪያው ተማርና መልካም መጀማመር ይሆነዋል። አሁን ግን በመጽሐፈ ኢያሱ ምዕራፍ አስር ታሪክ ውስጥ ወደ ተጻፈበት የኢያሱ ደቡባዊ ዘመቻ እንመለስ። በዚያ አዲስ ሁኔታዎችና አደጋዎች በሃይማኖት በትግል በጭካኔ ከዓለማውያንም ባለመተባበር በደፋር ጦርነት እንደተመከቱና መጨረሻም ድል እንዳስገኙ እንመለከታለን። የዚህን ረጅም ምዕራፍ ታሪክ እስቲ ባጭሩ ልንተርክ! ኢያሱ ከገባውን ሰዎች ጋር ስላደረገው ኪዳን አምስት የከናን ነገሥታት ተሰቀሉ። ስለዚህ ተባብረው በገባውን ላይ ዘመቱ። ገባውን ከቃል ኪዳን ጓደኛዋ ከኢያሱ እርዳታ ጠየቀች። ኢያሱም ድልም እንደሚያደርግ እግዚአብሔር በሰጠው ተስፋ ተዝናንቶ ከሰፈሩ ከጌልገላ ተነስታ ጠላትንም ወቅቱ አሸነፈው፣ አባረራቸው ያን ቀን እግዚአብሔር ስለ ሕዝቡ ተካፋይ የሆነበት በዓለም ታሪክ ትላላቅ ጦርነቶች ከተባሉት አንድ ውጊያ ተደረገ። ውጊያውም እስኪያልቅና ድል እስኪረጋገጥ ምሽትን አዘገየና ቀኑን አስረዘመ። አምስቱም ነገስታት ተማርከው ታሰሩ። ጦርነቱ ሲያልቅ እነዚያን ነገስታት ከተደበቁበት እንዲያመጣቸው ኢያሱ የጦር አለቃዎችን አዘዘ። አለቆቹም እግሮቻቸውን በነገስታቱ ጠላቶቻቸው አንገት ላይ እንዲያቆሙ ተነገራቸው። ይህ አደራረግ ጠላት ለሆነ ንጉሥ በጣም የከበደ ውርደት ነው። ኢያሱም ሰራዊቱን ሲያይ በልቡ እሳት የነደደ መሰለ። ኢያሱም እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ኢያሱ አስር ሀያ አምስት አንዳንድ ሰዎች ይህን ማዋረድ ብቻ ይበቃል ይላሉ ነገር ግን ይህን የማዋረድና የማስፈር ትዕይንት የማሳፈር ትዕይንት እያሱን አላረካው ስለዚህም አምስቱንም ነገስታት አረድና እያንዳንዳቸውን በተለያዩ ዛፎች ሰቀላቸው እያሱ እንዴት ጨካኝ ነው ይመስልሃል የዚህ ውጊያ ውዴት ውጤት በስዕላዊነት መልክ በቁጥር ሀያ አንድ እንዲህ ይነግረናል በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም የለም። ከዚያን ቀን ጀምሮ እግዚአብሔር ሕዝብ የሚፈራ ወገን ሆነው በአገሪቱ ተቋቋሙ። እንዲህ ያለ ደምሳሽና ጠራጊ ውጊያ ኢያሪኮና ጋይ በእድል የተሸነፉ እንዳልነበሩ ይገልጻል። እንዲህ ያለ ማሸነፍ እስራኤላውያን ተራ ሕዝብ እንዳልነበሩ ያረጋግጣል። ይህ ከግብፅ ኃይል የወጣ በባሕረ ኤርትራ በደረቅ መሬት የተሻገረ ምድረ በዳውን ያቋረጠ ዮርዳኖስን በደረቅ መሬት ተሻግሮ ከሁሉ የምትፈራውና የማትደፈረውን ኢያሪኮን የማረከ ህዝብ ከተፈጥሮ በላይ የሆነ የሚያጸናቸው ኃይል ስላለው መፈራት ይገባዋል። እግዚአብሔር ዛሬ ለቤተ ክርስቲያን ያለው ዓላማ የዚሁ አይነት መሆኑን አምናለሁ። የማትደፈር የማትከበርና የምትፈራ ቤተ ክርስቲያን እንድትሆን ይፈለጋል። የምትከበርና የምትፈራ ቤተ ክርስቲያን እንዲሆን ይፈልጋል። ቤተ ክርስቲያን ስንል ስለ ህንጻው ብቻ ያስብን እንደሆነ ሰዎች የማይጸጸቱ እሳ የማይገቡና ከክፉ ስራቸው ፈጽሞ የማይመለሱ ከሆነ ወደ ቤቱ መቅረብ የሚፈሩት ስፍራ መሆን አለበት። ቤተ ክርስቲያን ማለት ግን በመላው ዓለም የሚገኙ ምእመናን አንድነት ወይም በአንዲት ቤተክርስቲያን ያሉ ማኅበርተኞች ኅብረት ማለት ነው። በውስጧ ያሉ ምእመናንም በምስክርነታቸው ዓላማውንና የአፍ ክርስቲያኖች ስሜትን ከን አነንካ በማለት የማይመሩ ትምህርታቸውንም ከዘመኑ መንፈስ ጋር መስማማትና ጎን ለጎን መራመድ አለበት የማይሉ፣ በሃይማኖት ደፋሮች በህይወታቸውም የተቀደሱ የሆኑ መሆን አለባቸው። በቤተ ክርስቲያንም ውስጥ ስግደትና ጸሎት በሚደረግበት ጊዜ እግዚአብሔር እዚያ ቆሞ ተገልጾ ቢታይ የምንሰጠውን ክብርና ስግደት ያህል መጠንቀቅ አለብን። ለሕንፃው ቤተ ክርስቲያን ብቻ ሳይሆን ከእግዚአብሔር መንፈስ በእውነት የተወለዱ ልጆች ሁሉ ወንዶች ሆኑ ሴቶችም እንዲፈሩትና እንዲያከብሩት የእግዚአብሔር ዓላማና ፈቃድ ነው። ክርስቲያን ማለት በኑሮው ጻዲቅ በአኗኗሩ ስርዓት ከጊዜውና ከአካባቢው መንፈስ ጋር የማይተባበር ለጌታው በሚኖረው የተቀደሰ ኑሮ የሚግል የመስዋዕትነት ተግባር የሚፈጽምና አኗኗሩ ለማንም ግልጽ የሆነ ሰው ነው። ሌሎች ክርስቲያኖች ባሉበት ቢሰራ የሚያርፍበት ለብቻው ሲሆን ግን የሚፈነድቅበትና የሚረክስበት ከመጋረጃ ባስተ ውስጥ የሆነ ሌላ የኑሮ ምስጢር የለውም። ክፉም ሆነ ደግ በሕይወቱ ዘመን ሁሉ በሚደርሱበት ሁኔታዎች አኗኗሩ በቅርብና በጥልቅ የተመሰረተ የተፈተነና የነጠረ ስለሆነ በእነዚያ ሳይጎዳ ሁልጊዜ የተቀደሰ የእግዚአብሔር ሰው ሆኖ ከመቅለጫው ኩስኩስት ይወጣል። ይህ የእግዚአብሔር ዓላማ ከሆነ በኢየሱስ ክርስቶስ ደም የተገኘው ደህንነት በእግዚአብሔር ቃል ብርሃን መሰረት ይህ መሆኑን ለሚጠይቀኝ የሚመልሰው ይህ በየራሳችንና በየቤተ ክርስቲያናችን እንዴት አድርጎ ይፈጸማል ብለን ራሳችንን እንጠይቅ። የእግዚአብሔር ፍርሃትና ክብር ምን ነው? በሰባኪያኑና በአድማጮች ልብ በሆነ ሰዎችም ወደ ቤተ ክርስቲያን ሲመጡ ስፍራ ስለ ሰማይና ስለ እግዚአብሔር የሚነግራቸው ነገር በኖረው እንዴት እናገኘዋለን? በመጽሐፈ ኢያሱ ውስጥ ኢያሱ ካልተነሳና ጦርነቱ ካልተቆራቆሰ ማጥቃትም ካልጀመረ አንዳች ጦርነት እንደማያደርግ አያስተውል። ጌታችን ኢየሱስ ክርስቶስ የገሃነም ደጆች ቤተ ክርስቲያኔን አይችሏትም ብለዋል። የገሃነም ደጆች ሳይታሰብ በድንገት ተነድለው በዚህ ዓለም ወደ ሕዝቤና ወደ ቤተ ክርስቲያኔ ዘምታሉ ያለበት ጊዜ እንደሌለ አስተውል። እሱ ያለው ይህ ነው። በመንፈስ የተሞሉ ሕዝቤ ወደ እርሷ ዘምተው የሚጓጓትን ውጊያ፣ የሚመቷትን ማመታት፣ የሚጥሏትን አደጋና ወረራ የገሃነም ደጆች አይችሏትም። በእግዚአብሔር ቃል በውዛ ብናይ የእግዚአብሔር ሕዝብ ዘወትር ወራሪዎችና አጥቂዎች እንዲሆኑ እንጂ አወላዋዮችና ተከላካዮች እንዲሆኑ ምኞት ምኞቱ አይደለም። ብዙ ጊዜ እናመነታለን፣ እናፈገፍጋለን፣ እንሸሻለን፣ ከዲያብሎስም እንሸሸጋለን። ይህን በማድረግ ፈንታ በጌታችን በኢየሱስ ክርስቶስ ስምና ኃይል የተሰበረ የተባበረ ሰፊ አደጋ እንጥልብ እንጣልበት ስለዚህ አሸናፊ የእምነት ጥያቄ እንዳለን መልሱን የምናገኘው እነዚህ አምስት ነገስታት ወደ ቤትሆሮን ያደረጉትን ሽሽት በመመርመር ነው። ስለ ሶስት ሁኔታዎች ደህና አድርገህ እንድትገነዘባቸው ጠይቀሃለሁ። በመጀመሪያ ይህ ምዕራፍ በአስራ ሰባተኛው ቁጥር በዋሻ እንደተደበቁ ይነግረናል። እንዴት እንደተጠበቁ ራሳችንን እንጠይቅ። ኃያል ሰራዊትና ብርቱ ስልጣን ነበሯቸው። ታዲያ እያሱ ምን ቢያደርግ ነው ፈርተውት እንዲደበቁ የተገደዱት? መጽሐፈ ኢያሱ ምዕራፍ አስርን በሞላ ለማንበብ ጥቂት ጊዜን ማሳለፍ ፈቃድህ ቢሆን አንዲት ቃል አምስት ጊዜ ተጠቅሳ ታገኛለ። ያቺ ቃል የማሸነፍ ቁልፍ መክፈቻ ናት። እርሷም ገልገላ ናት። እያሱ ጠላትን ለመግጠም ከገልገላ ወጣ። በውጊያውም መካከል ጦርነቱ በረድ ስል ወደ ገልገላ ሄደ። ድሉ ሲረጋገጥ ወደ ገልገላ ተመለሰ። ከመጀመሪያ እስከ መጨረሻ በዘመቻዎቹ ሁሉ ከገልገላ ጋር ክፋት የሆነ ግንኙነት ነበረው። የገልገላን ትምህርቶች እኛም እንደ ተረዳን እተማመናለሁ። ስራቸውና ግድግዳቸው፣ ገንዳቸው በገልገላ የተተከሉትን የሐዲስ ኪዳን የእውነትና የደህንነት ታላላቅ ቃላት ላስታውስ። እነዚህ ናቸው። ማስታወስህን አድስ። ገልገላ የእግዚአብሔር ሕዝብ ሁሉ ወደ ሞት የወረዱበት የመታሰቢያ ስፍራ ነው። ከመሪያቸው ወደ አዲስና የተሻለ ኑሮ ደረጃ የተሻገሩበት የትንሣኤ ስፍራ ነው። የምድረ በዳን የሥጋዊ ልማድና አኗኗር የተላቀቁበት የመተው ወይም የማስወገጃ ስፍራ ነበር። ከእግዚአብሔር ጋር እንደገና ወደ ሕብረት አንድነትና ስምምነት የመጡበት የማደሻ ስፍራ ነበር። የአገሪቱ ጣፋጭና ጉልበት ሰጪ ጠንካራ ምግብ የቀመሱበት የመገናዘቢያ ስፍራ ነበር። የተመዘዘ ሰይፍ የያዘ የጦር አለቃቸውን ያዩበት የገለጻ ስፍራ ነበር። የክርስቲያን ሕይወት ስርና ግንዶች በቀራንዮ ተተክለዋል። እዚያ ከክርስቶስ ጋር ሞትና ከሙታን ተነሳን። እዚያም ስጋዊነትና ዓለማዊነትን ክደን አስወግደን ከጌታ ጋር አንድነትን ህብረትንና ስምምነትን አገኘን። እዚያም የቃሉን ጣፋጭ ጉልፈት ተካፈልንና ጠንካራ ምግብ መመገብ ጀመርን። እዚያም የእግዚአብሔር ሰራዊት አለቃ በየደቂቃው ከእኛ ጋር መሆኑን ተገነዘብንና እርሱም ተገለጸልን። ገልገላ ለመጀመሪያ ጊዜ ብቻ የተያዘችና በኋላም የምትለቀቅ ስፍራ አይደለችም። ዳሩ ግን በውጊያዎች ሁሉ የማያቋርጥ ሰፈርና መሰረታቸው ነበረች። ስለዚህ ቤትሆርን ለተደረገው የጠረጋ ውጊያና የተረጋገጠ ድል ምስጢር የሆነችው ይቺ የማትለቀቅ ሰፈር ነች። ዛሬ በአንተ ሕይወትና በሰማይ ዙፋን መካከል ክፍት የሆነ መገናኛና ግንኙነት አለ ወይ? ይህ እስኪኖሬ ድረስ ከቶ ድል አታደርግም። በጌታችን ዓይን ውስጥ ቀና ብለህ ብትመለከት ፈገግታውን የሚያሳይ ይመስላልኝ። ምናልባት ራስህን ለክርስቶስ መስጠት ለአንድ ጊዜ ብቻ ተደርጎ የተፈጸመ ሥራ ይመስልህ ይሆናል። ሥራ አለመሆኑን ልንገርህ። ነገር ግን የማይለቀቅ፣ የማይለወጥ ዘላለማዊ የሆነ የልቡና ዝንባሌ ሁኔታ ነው። የኃይል ምስጢርም በርሱ ነው። ሁለተኛ ነገስታቱ በጣም እንደ ተዋረዱ አስተውል። ቁጥር 24 አምስቱ ነገስታት በመሬት ተዘረው ሲጋደሙ እያሱ ከጦር አለቆች አምስት ሰዎች በእያንዳንዱ ንጉሥ አንገት ላይ እግሮቻቸውን እንዲያኖሩ አዘዘ። በሕዝብ ፊት ለምን ይህን ያህል ይዋረዳሉ? ለምን እንደሆነ ልንገር። ድሉን ያደረገው እግዚአብሔር መሆኑን የእስራኤል ሰራዊት ሁሉ እንዲረዱ በእግዚአብሔር ሕዝብ ሁሉ ዓይን ፊት ተዋረዱ። እግዚአብሔር በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋል። የተወደዳችሁ ወዳጆች፣ ኢየሱስ ክርስቶስ ለእናንተና ለእኔ በቀራንዮ ተወግቶ አሸነፈ ተዋግቶ አሸነፈ። በነጻ አውጪዎችና ፈዋሽ የክርስቶስ ደም ስልጣን ስር የማይደረግ የሕይወት ክፍል ስር የሰደደ ኃጢአት ወይም አመል የለህም። የክርስቶስ ማዳን ለአንተና ለአንተ በቂና የተሟላ ነው። ወዳጅወይ ወይ ጌታ እግዚአብሔር ራሱ ተዋግቶላችኋል። ደግሞም አመስግኑት። ድል ነስቷል። እግዚአብሔር ድል እንዳደረገላቸው እንዲያውቁ ብቻም አልነበርም። እባክህን ይህን በጥንቃቄ ተመልከት። እግዚአብሔር ያደረገላቸው ድል ልክ የራሳቸው ማሸነፍ መሆኑን እንዲረዱ ሊያሳያቸው ነው። እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲህ ያደርጋሉ። ነገር ግን የክርስቲያን ሕይወት የውጊያ ኑሮ አይደለም፣ የሃይማኖት አኗኗር ነው ትለኝ ይሆናል። እውነት ግን ነው ወይ? ለክርስቶስ ራስን መስጠት በቂ አይደለም። ለክርስቶስ ጌትነትና የበላይነት መቀደስ ብቻ በቂ አይደለም። በህይወት ውስጥ ያለውና ኃጢአት መሆኑን በምታውቀው ሁሉ ላይ ጦርነት ካደረግህ በክርስቶስ ስም ድል ልታደርግ ከቶ አትችልም። እግርህና እግሬ በቅንዓት በትዕቢት በኩራት በክርክር መንፈስና በቁጣ አንገት ላይ ስለተደረጉ ደስ ይበልህ። የክርስቲያን ምስክርነታችን የሚያሰናክለው ነገር ሁሉ አንገት ላይ እግሮቻችንን ስለ አናኖርን፣ አኖርን ስለ አኖርን አንዝናና። የህይወቴ ዘመን እስኪያልቅ ድረስ የማደርገውን እያንዳንዱን መሻሻል ዲያብሎስ በሙሉ ኃይሉ ይቃወማል። በሕይወት ላይም ዘመቻ ቀስቃሽ ካልሆንውና ውጊያውን ካልጀመርኩ የኢየሱስ ክርስቶስ የአሸናፊነት ኃይል በኖሮዬ ላገኘው አልችልም። በእግዚአብሔር ስም ልጠይቅህ፣ በሁሉም ግንባር ትዋጋለህን? በጌታ ኢየሱስ ስም ልትዋጋና ልታሸንፍ በኩራት በትቢት በአንተ በራሴ በመጥፎ አነጋገርህ በክርክር በትችት ላይ ጦርነት በመቆራቆስ ራሴን ከሌሎች ለይተህ አስታውቀሃልኔ። የማያቋርጥ አቋምና የምትቀበለው ድል አለልህ። ሶስተኛ ስለዚህ ታሪክ ላሳስብህም የሚፈልገው ነገር አለ ይኸውም ፍቺ የሌለው የአምስቱን ነገስታት ሬሳ በአምስት የተለያዩ ዛፎች መስቀል ነው። ይህ የጭካኔ ሥራ አይደለምን? ያልታደሉ ሰዎች በመጀመሪያ በዋሻ ተሸሸጉ። ከዚያም ታድነው ተይዘው መጡና በመሬት ተዘረው እንዲተኙና የኢያሱ የጦር አለቆች እግሮቻቸውን በአንገቶቻቸው እንዲያኖሩ ተደረገ። ለአንድ ቀን ይህ ብቻ ይበቃ አልነበረምኔ ወደ ዋሻው መልሷቸው እዛው ቢቆዩ ይሻላቸዋል ግን ከዚያ ወጥተው እንደገና እንዳይዋጓቸው ያሰጋሉ። ኢያሱ እንዴት ያለ ጨካኝ ሰው ነው! ከዚህ በፊት ያልኩትን አንድ ነገር አስታውሳለሁ። የእግዚአብሔር ዓላማ ለዚች ምድር ቤተልሔም፣ ቀራንዮን፣ ጴንጤቆስጤ ነበር። የአገሪቱም ነዋሪዎች ኃጢአት፣ በደል፣ ግፍና ርኩሰት ሞልቶ ተትረፍርፈዋል። እግዚአብሔር ለሰው ደህንነት ስል ባዘጋጀው ጎዳና ውስጥ እንቅፋትና መሰናከያ ሊሆኑ ማናቸውም ነገር ልደቀን አይፈቅድም። ይህን ለማድረግ የደፈረ ወይም በአደራረጉ የሚተባበር ሁሉ ይደመሰሳል። አምስት ነገስታት በዋሻ ውስጥ እያደቡ እንዲኖሩ ማድረግ አይገባም። መታረድ ይገባቸዋል። ይህን የቃሉን ዋነኛ እውነት መንፈስ ቅዱስ በልብህ እንድጽፍልህ ብዙ ጸልያለሁ። ክርስቲያን ሆይ፣ አሁን የምነግራችሁ ጽድቅን ነው እንጂ ቅድስናን አይደለም። በእያንዳንዳችን አሮጌው ሰው አለ። በራሱ ሊቀደስ የማይቻለው ሥጋ አለ። እርሱም በመስቀል ላይ በስቅላት እንዲሞት ተፈርዶበታል። በእያንዳንዳችንም ሌላ አዲስ ሰው አለ። ከራሱ ማጢአት ሊሠራ አይችልም። እርሱም በጌታችን ኢየሱስ ክርስቶስ ባለን ሃይማኖት የተሰጠን ነው። በክርስቶስ ድል ሊደሰት የሚችለው ግን ለቁስሎቹ፣ ለችንካሮቹ እና ራሴንም በመስቀሉ ለለመስቀል ፈቃደኛ ስንሆን ብቻ ነው ሳይፈረድበትና ሳይገደል በልቤ ዋሻዎች ኃጢአትና አመል እያደባ እንዲኖር መፍቀድ አልደፍርም። ይቅር ተብለህ ምህረት ያገኘ ኃጢአተኛ ስለሆነ ትደሰታለህን? በኢየሱስ ደም ተሸፈነህ ወደ ሰማይ ስለምትጓዝ ትደሰታለህን? እኔ እኔም እንዲሁ ነኝ። እንግዲህ በክርስቶስ ኢየሱስ ያለህ አንተ አሁን ኩነኔ ስለሌለብህ ትደሰታለህን? ስለ እነዚህ ሁሉ ደስ ይልሃል። የጽዮንን መዝሙር ትዘምራለህ። ነገር ግን በስውን የሚኖር ያልተገለጠ የምስጥር አጢአት ያልተናዘዘውና ያልተውኮ በአንተም ያልተፈረደበትና ያልተኮነነ አጢአት በውስጥ እያደባ አይኖር ይሁንኔ። አንተም ምስክርነትህ ስለማይሰምር ማስተማሪህም ፍሬ ስለሌለው ታደንቃለ። ይህም ለምን ሆነ? ምናልባት ሰዎችን የሚያማ የሚተችና የሚወቅስ የምንቅም ምላስ በውስጥ ያደባል። ያልሞተ ምላስ ወይም ያልተሰቀለ ኩራትና ትዕቢት ወይም ለእግዚአብሔር ያልተናዘዝከው ክፉ ምኞት ምናልባትም ለራስህ ክብር የሆነ ስስታም ምኞት በልብ ዋሻ ገና በሕይወት እያደባ ይኖራል። አዎን ይቅር ተብሏል። አዎን ከደሙ ስር ተደርጓል። አዎን ኩነኔ የለም። ለዚህ ሁሉ አሌሉያ። ነገር ግን ራስህ በረጅሙ ኑሮ ልምድ እንዳየኸው እዚህ ዋሻ ውስጥ ያሉ ወደረኞች በየጊዜው ሾልከው እየወጡ ምን እንደሆነ ምንስ እንዳደረግ ሳታውቅ ትጨክናለህ። በሌሎች ትፈርዳለህ። ራሴን መግዛት ያቅተሃል። ትቆጣለህ። ትበሳጫለህ። ሰይጣን ከተሸሸገበት ዋሻ ወጥቶ ጨበጠ። ወደ ድል የሚያደርስ ንጉሣዊ ጎዳና አንድ ብቻ ነው። ይኸውም የማያቋርጥ አቋም የምንካፈልና ድልና የምናስወግድ አደጋ አለ። ከመስቀሉ ደም ስር መጠጊያ ይህን አድርግ። መሸሸጊያም የክርስቶስ ቁስሎች ይሁኑ። ኃጢአት ጎና አትጠጋ፣ ከኃጢአት ጎና አትጠጋ። ነገር ግን በልብህ በሚያደባው በሚያደባው እባብ ላይ ጠቅላላ ውጊያ አድርግ። ያ እባብ እንደ ምን ተደርጎ ይታረዳል? ኢየሱስ አርዶልሃል። ወደ ድል አኗኗር ለመሻገር ቁርጥ ሃሳብ ያደረገ በሃይማኖት ማጥቃት የጀመረ ክርስቲያን ባለፉት ዘመናትና ጊዜያት ባደረገው በደል ትዝታ ልጎስምና ልኮረኩም አይፈቀድም፣ ልኮረኮም አይፈቀድም። ነገር ግን ወደ አሸናፊነት አኗኗር አቋም ሊገባ ቆርጧል። እርሱ የሚያደርገው እንዲህ ነው። ወደ በደለው ወይም ወደ በደላት ሂድ። ሄዶ ይቅርታ ይጠይቃል። በጌታው እግር ስር ተደፍቶ ታሪኩን ሁሉ ይናዘዛል። ሁሉም በቀራኔዎ ስለተፈጸመለት ጌታ ኢየሱስን ያመሰግናል። በእርጅናው ዘመን እንኳ ቢሆን ስህተትን፣ ስስትን፣ ንፍገትን፣ ምላሱን፣ አሜትን፣ ክርክርን፣ ወቀሳንና ንቀትን ሌሎችንም ሁሉ ለማሸነፍ ስለሚችል ክርስቶስን ያመሰግናል። ስለዚህ ከዚህ በኋላ ምን ያደርጋል? አይኑን አቅንቶ በሃይማኖት በሕያው ጌታ አይን ውስጥ እያየ በእምነትም እግሮቹም በጠላቶቹ አንገት ላይ ኑሮ በሚዋጋቸው በጠላቶቼ ሁሉ ላይ እግዚአብሔር እንዲሁ ያደርጋል ይላል። ከዚህ በኋላ በሕይወቱ ውስጥ ለመጀመሪያ ጊዜ በሁሉም ግንባር እያጠቃ ወደፊት ይጓዛል። እስካሁን ያልተፈረደበት፣ ያልተኮነነ፣ ያልሞተና በእግዚአብሔር ፊት ያልተናዘዘ ነገሮች በሕይወቱና በነፍሱ እንዳሉ ጠቅላላ ውጊያ ያነሳባቸዋል። በመልካም ተጋደል በሙሉ ጉልበትህ፣ ክርስቶስ ኃይል ነው። ክርስቶስም ቀኝህ ሕይወትን ጨብጥ። ደግሞም ትሁንልህ የዘላለም ደስታ ደግሞም አክሌልህ